ቻይና ማይክሮሶፍት ኤክስቼንጅ በተባለ ትልቁ ዓለም አቀፍ የኢሜይል ልውውጥ መገልገያ መረብ ላይ ተፈጽሟል ከተባለው የሳይበር ጥቃት በስተጀርባ አለችበት መባሉን አስተባብላለች። በዚህ ሳምንት የሰሜን አትላንቲክ ቃል ኪዳን አበል ሀገራት ኔቶ፣ የአውሮፓ ህብረት፣ አውስትራሊያ፣ እንግሊዝ፣ ካናዳ፣ ጃፓን እና ኒውዚላንድ ከዩናይትድ ስቴትስ ጋር በመሆን በቻይና መንግስት ይደገፋሉ ያሉትን በበይነ መረብ ወይም ሳይበር ላይ የሚፈጸመውን የጥፋት ድርጊት ፈጻሚዎችን አውግዘዋል። የቪኦኤ የዋይት ሀውስ ዘጋቢ ፓትሲዩዳ አስኳራ የላከችው ዘገባ ነው። ደረጀ ደስታ ያቀርበዋል። ማይክሮሶፍት ኤክስቼንጅ በተባለው የኢሜይል ልውውጥ መገልገያ መረብና ቋት ላይ የተፈጸመው ጥቃት የታወቀው ባለፈው ጥር ወር ነበር። በመላው ዓለም የሚገኙ በአስር ሺዎች የሚቆጠሩ ደንበኞችን አካውንት መበከል የጀመረው ደግሞ ከየካቲት ወር መጨረሻ ጀምሮ መሆኑም ተነግሯል። በዚህ ሳምንት መግቢያ ላይ የፕሬዝደንት ባይደን አስተዳደር እየተካሄደ ላለው ለዚህ የሳይበር ጥቃት ቻይናን ተጠያቂ አድርጓል። ቤጂንግ ግን ክሱን የፈጠራ ወሬ ነው ብለዋለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዛሆ ሊጃን እንዲህ ብለዋል። ቻይና አንድ ጊዜ እንደገና አበክራ መናገር ትፈልጋለች። ዩናይትድ ስቴትስና ሸሪኮቿ የሳይበር ስርቆትና የሳይበር ጥቃትን አስመልክቶ ቻይናን ኢላማ ማድረጋቸውን እንዲያቆሙ ትጠይቃለች። የሳይበር ደህንነትን በሚመለከት ቻይና ላይ የምትቸልሱትን ማጠልሸት አቁሙ። ባለፈው ሰኞ ዩናይትድ ስቴትስ ፕሬዝደንት ጆ ባይደን የቻይና መንግስት የበይነ መረቡን ወይም ሳይበር ጠላፊዎችን ትከላከልላቸዋለች በማለት ወቅሰዋታል። ር የቻይና መንግስት እንደ ሩሲያ መንግስት ራሱን ችሎ አያደርገውም። ድርጊቱን የሚፈጽሙትን ግን ይከላከልላቸዋል። ምናልባትም ድርጊቱን እንዲፈጽሙ ሁኔታዎችን ያመቻችላቸዋል። የኔቶ አባል አገራት፣ የአውሮፓ ህብረት፣ አውስትራሊያ፣ እንግሊዝ፣ ካናዳ፣ ጃፓን እና ኒውዚላንድ የሳይበር ጥቃትን ትደግፋለች በሚል ቻይናን በመክሰስ ረገድ ከዩናይትድ ስቴትስ ጋር ተባባሪ ሆነዋል። ዩናይትድ ስቴትስም አሜሪካንና ሌሎች አገሮችን ኢላማ በማድረግ በመንግስት ከተደገፈው የሳይበር ጥቃት ጋር ግንኙነት አላቸው በሚል አራት የቻይና ዜጎች ላይ ክስ መስርታለች። The, United States, California. the indictment alleges that three of the four defendants were intelligence officers with China's Ministry of State Security. ከተከሰሱት አራት ሰዎች ውስጥ ሶስቱ በቻይና መንግስት ደህንነት ሚኒስቴር ወይንም ኤምኤስኤስ ተብሎ በሚጠራው ተቋም ውስጥ የሚሰሩ መኮንኖች ናቸው። የመንግስትን ስራ ለመደበቅ ለሽፋን በተቋቋሙ ኩባንያዎች አማካኝነት የተባለውን የሳይበር ጥቃት በመፈጸም የተጠረጠሩም ናቸው። ይሁን እንጂ ግን የባይደን አስተዳደር ባለፈው ወር በተፈጸመው የሳይበር ጥቃት በሩሲያ መንግስት ላይ እንደወሰደው የአጽፋ እርምጃ ቻይናን እንደ ሩሲያ በማዕቀብ ወይም ዲፕሎማቶችን በማባረር አልቀጣም። በውጭ ግንኙነት ማዕከል የዲጂታል እና ሳይበር ስፔስ ፖሊሲ ፕሮግራም ዳይሬክተር አዳም ሴጋል የዚህ ምክንያት ነው ያሉትን እንደሚከተለው ይገልጻሉ። ቻይና ሪታሊቲንግ ቻይና ምናልባትም በግዛቷ ውስጥ የሚሰሩ የዩናይትድ ስቴትስ የንግድ ድርጅቶችን ልትበቀል ትችላለች ብለው ሰግተዋል። በዚያ ላይ ደግሞ ምናልባትም ከአጋር አገሮች ውስጥ በቂ ተባባሪ ማግኘት ሊቸግር ይችላል። ከቻይና ጋር የኢኮኖሚ ትስስር ካላቸው የአውሮፓ አገሮች ውስጥ በቻይና ላይ እንዲጣል ለሚፈለገው ማዕቀብ ተባባሪ የሚሆኑ ቁጥራቸው አነስተኛ ሊሆን ይችላል። የዋይት ሀውስ ቃል አቀባይ ጄኒስ ሀኪም በውጭ ኃይሎች የሚደረገው የሳይበር ጥቃት ላይ የሚደረገው ምርመራ በመካሄድ ላይ ያለ መሆኑን ገልጸው ወደፊት የሚወሰደውን እርምጃ በሚመለከት የተቋጨ ነገር አለመኖሩን ይናገራሉ። ይህ ከቻይና ወይም ከሩሲያ ጋር የሳይበር ደህንነትን አስመልክቶ የምናደርገው የመጨረሻ ጥረት አይደለም። ቻይና የትኛውንም የሳይበር ጥቃት የምትቃወም መሆኑን ገልጻ ብዙዎቹ የሳይበር ጥቃቶች የሚመነጩት ከዩናይትድ ስቴትስ መሆኑን አስታውቃለች። ተንታኞች እንደሚሉት ደግሞ የሳይበር ጥቃት ዩናይትድ ስቴትስን ጨምሮ በቻይናና ሩሲያ ተዘውትሮ የሚፈጸም ሲሆን ድርጊቱም የሚቆም አይመስልም። አሁንም በውጭ ግንኙነት ማዕከል የዲጂታልና ሳይበር ስፔስ ፖሊሲ ፕሮግራም ዳይሬክተር አደም ሴጋል እንዲህ ይላሉ። የመረጃ ቋቶችን የሚሆን ስርአቶችን ጨርሰው በማጥፋት የሚደረገውን ጥቃትም ሆነ ማስተጓጎልም በሚመለከት ከአንድ ስምምነት ላይ እንደምንደርስ ተስፋ አድርጋለሁ። ኮሎኒያል በተባለው የነዳጅ ማስተላለፊያ መስመር ላይ የደረሰው ጥቃት ድርጅቱ ለበርካታ ቀናት የማስተላለፊያ መስመሩን ከአገልግሎት ውጪ እንዲያደርግ አስገድዶታል። ከቻይናም ሆነ ከሩሲያ ጋር የተናጠል ስምምነትም ሆነ የጋራ አሰራር ላይ እንድንደርስ የሚያስደርገን ይህ አይነቱ ጥቃት ነው። እንደ አውሮፓ አቆጣጠር በ2015 የቀድሞ ፕሬዝደንት ባራክ ኦባማ ና የቻይናው መሪ ጄጄፒንግ ሁለቱም አገሮች የሳይበር ጥቃትን በጋራ ለመመከት ና በግዛቶቻቸው ውስጥ የሚፈጠሩትን ጥቃቶች ለመመርመር ስምምነት ማድረጋቸው የሚታወስ ነው። ይሁን እንጂ ግን አሁን በቅርቡ የተካሄደው የሳይበር ጥቃት በሁለቱ አገሮች በቻይና ና ዩናይትድ ስቴትስ መካከል ያለውን ውጥረት ሊያባብሰው እንደሚችል ተገምቷል።